The Voice of America. የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት አቶ ሺመልስ አብዲሳ ከወራት በፊት የተናገሩት ነው የተባለና ሾልኮ የወጣ ንግግር ባለፈው ሳምንት መገባደጃ በማህበራዊ መገናኛ ብዙኃን ተለቋል። አወዛጋቢ ና አነጋጋሪ እንደሆነ የሚነገረውን አቶ ሺመልስ አብዲሳ በኦሮምኛ ተናግረውታል የተባለውን ብልጽግና ፓርቲን የሚመሩ ባለስልጣናት ይጋሩት ይሆን? አቋማቸውስ ምን ይሆን? የሚል ጥያቄ አስነስቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባህር ዳር ላይ ስለ ጉዳዩ በሰጡት ምላሽ ንግግሩ ስህተት እንደሆነ ጠቅሰው የአቶ ሽመልስ አስተያየት ሊገመገም እንደሚገባው መናገራቸውን ቃል አቀባያቸው አቶ ንጉሱ ጥላሁን በተለይ ለቪኦኤ መግለጻቸው ተዘግቧል። በዚህ ጉዳይ ላይ በወቅቱ ምላሽ እንዲሰጡን የጠየቅናቸው የፓርቲና የመንግስት ባለስልጣናት ፈቃደኛ ሳይሆኑ ቢቀሩም የአቶ ሽመልስን ንግግር ያደምጡና አስተያየታቸውን በማኅበራዊ ሚዲያ ከገለጹ መካከል አቶ ግዛው ለገሰ አንዱ ናቸው። በዋሽንግተን ዲሲ አካባቢ ነዋሪና የመረጃ ቴክኖሎጂ ባለሙያ የሆኑት አቶ ግዛው በኢትዮጵያ ፖለቲካ ውስጥ ከኢህአፓግ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎችም አስተያየቶቻቸውን በመግለጽ ይታወቃሉ። ደረጀ ደስታ አነጋግሯቸዋል። ባሳለፍነው ሳምንት መገባደጃ ላይ የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ከወራት በፊት የተናገሩት ነው የተባለ አንድ ንግግር በማህበራዊ መገናኛ ብዙሃን ተለቋል። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት የሆኑት አቶ ሽመልስ አብዲሳ በኦሮምኛ ተናግረውታል ከተባለው ውስጥ የብልጽግና ፓርቲን በአመራርነት የያዙ ባለስልጣናት አቋም የሚጋሩት ይሆን የሚል ጥያቄም አስነስቷል። ፖለቲካን እንደ ቁማር ጨዋታ የተመለከቱት አቶ ሽመልስ ኦህዴድ የህወሀት እንደነበረ ሁሉ እኛም ብልጽግናን የመሰረት ነው ከስልጣን ላለመውረድ ነው በማለት ብልጽግና ፓርቲ ራሱን የፈጠረበትን ምክንያት ያብራሩበት ይገኝበታል። የቋንቋ አጠቃቀምና ፖሊሲ አቋምን በሚመለከት የአማርኛ ቋንቋ እየሞተ መምጣትና የኦሮምኛ ቋንቋ በምትኩ በርካታ ተናጋሪዎችን እያፈራና በቁጥርም የበላይነቱን እየያዘ መምጣቱን መግለጻቸውን፣ ፓርቲያቸውም ለዚህ እየሰራ መሆኑን ቸውም ተሰምቷል። በአዲስ አበባ ጉዳይ ላይ መፍትሄ ብለው የተናገሩት ሌላኛውን ጥያቄ ያስነሳ ጉዳይ ሆኗል። አዲስ አበባን የፖለቲካ ዋጋ ረቤልሽ ለማድረግ ሰዎችን እያመጡ ማስፈርን አዲስ አበባን ኢሬለቨንት ለማድረግ እየሰራን ነው፣ ከምርጫ በኋላ የፌዴራል መንግስቱ መቀመጫ አራት አምስት ቦታ ለመክፈል እንፈልጋለን ማለታቸውም ተደምጧል። ፖለቲካን እንደ ተንኮልና ቁማር ጨዋታ የተመለከቱት አቶ ሽመልስ አሁን ኦሮሚያ ከልክ በላይ እየለማች ነው፣ ሌላ ክልል ከልክ በላይ እየተጎዳ ነው። ይህ ደግሞ እየሆነ ያለው የፌዴራሉን መንግስት ኦሮሚያን ስለተቆጣጠረ ነው ብለዋል። አባይን ተሻግረን ባህር ዳር ብዙ ሰርተናል፣ የቻልነውን አሳምነን ያልቻልነውን ግራ አጋብተናል ያሉት ንግግራቸው ብዙዎችን በተለይም የለውጡን ደጋፊዎች ግራ ያጋባቸው ሲሆን ቀድሞውንም አውቀናል ያሉትን ደግሞ በቀደመው ተቃውሟቸው የበለጠ እንዲበረቱ ምክንያት ይሆናቸው ይመስላል። ኢትዮጵያን እንደምትመቸን አድርገን ገነባታለን የገነባናትም ነው። ስለዚህ መክዳት የሚባለው ነገር የለም ሊኖርም አይችልም ማለታቸው ከድተውናል ብለው የሚከሷቸውን ወገኖች ለማባበል የተጠቀሙበትም አባባል ነው ብለው የወሰዱላቸውም ሰዎች አሉ። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡን የጠየቅናቸው በኦሮሚያ የተለያዩ የብልጽግና ፓርቲ አመራር አባላት የተለያየ ምክንያት በመስጠት ፈቃደኛ ሆነው አልተገኙም። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ሰሞኑን በስብሰባ ላይ የነበሩ መሆኑን በመግለጽ በጉዳዩ ላይ ምንም መረጃ የሌላቸው እና የተባለውንም ያልሰሙ መሆኑን እንደሚከተለው ገልጸውልናል። ሰሞኑን በኮንፈረንስ ላይ ነበረን። የተለያዩ ኢንጌጅመንት ስለነበረን እዛ ላይ ስለነበርኩ እኔ በወቅቱ ስለምን እንደተናገሩ ምን እንደተናገረ መረጃ የለኝም። ጉዳዩ የተነገረው የሚለውን መረጃውን ሳገኝ ቢሰጣቸው የተሻለ ነው የሚመስለኝ። እስካሁን ያለኝ መረጃ የለም። አልሰሙትም ንግግራቸውን እኔ የሰማሁት ነገር የለም። ስብሰባ ላይ ስለነበርን አልሰማሁትም። ከሚዲያ ሞኒተሪንግ ያገኘሁት ነገር የለም። ኢንፎርሜሽኑ ስላልደረሰኝ መረጃውን ላጥራና ካጣራው በኋላ መረጃው እንዲሰጣቸው የተሻለ ይመስለኛል። ለአድማጭም እንደጠቀመሱ ስለሚሆኑ የአቶ ሽመልስን ንግግር ያደመጡና አስተያየታቸውን በማህበራዊ ሚዲያ ከገለጹት መካከል አቶ ግዛው ለገሰ አንዱ ናቸው። በዋሽንግተን ዲሲ አካባቢ ነዋሪና የአይቲ ባለሙያ የሆኑት አቶ ግዛው በኢትዮጵያ ፖለቲካ ውስጥ ከኢህአፓ ጊዜ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎችም አስተያየታቸውን በመግለጽ ይታወቃሉ። አነጋግረናቸዋል። በጽሁፋቸው ያሰፈሩትን ፍሬ ነገር በማብራራት ይጀምራሉ። የአቶ ሽመልስ ንግግርን በሚመለከት ሁለት ነጥቦች ነው ያሰፈርኩት። አንዱ አቶ ሽመልስ የተናገሩት ንግግር በጣም ጽንፈኛና ሀገራችን በተለይ አሁን ካለችበት አጣብቂኝ ሊያወጣ የማይችል ወደ ኋላ የሚያይ ከነገ ይልቅ ትናንትናን ከተስፋ ይልቅ ቂምን የቋጠረ ነው። ስለዚህ ይሄ ንግግር ተቀባይነት የለውም። ሁለተኛው ደግሞ የኢትዮጵያ ፖለቲካ ለአርባ ለሀምሳ ዓመት በተለይ በወያኔ ዘመን ብዙ የቀበራቸው ቦምቦች አሉ። ህዝብን እርስ በርስ የለያየ ሀገር የሚገነባ ሳይሆን የሚያፈርስ ትርክት ያዘለና ዜጎቹን በዛ የቀረጸ ስለሆነ እነዚህ ቦምቦች ወይም የዚህ የአቶ ሽመለስ አይነት ጽንፈኛ ንግግሮች ከጠላትም ከወዳጅም ወገን ዛሬ ብቻ ወደፊትም የሚመጡ ስለሆኑ አገራችንን ለማሻገር የሚደረገው ጥረት ቦምቦቹ በፈነዱ ቁጥር መሰረቱን መልቀቅ የለበትም የሚል ነው። ሰው በአንድ በኩል የሰውየው ነገር ትክክል አይደለም፣ በሁለተኛ ደግሞ የተባለው ነገር የሚጠበቅ እና መታረም ያለበት ሲሆን፣ የያዝነውን የሽግግር መንገድ አጥብቀን መራመድ አለብን። እንዲያውም ፖለቲካችንን ለማሻሻል ዕድል ይሰጠናል ነው ባጭሩ ያልኩት። እርሶ በፖለቲካ ውስጥ የረዥም ጊዜ ልምዳ አሎት። ያው ከኢህአፓ ጀምሮ ተሳታፊ እንደሆኑ ከዛም በኋላ በቅንጅትም በዚህ በዓለም አቀፍ ቻርተርትን ውስጥ ተሳታፊ እንደነበሩ አስታውሳለሁ። ከሌሎችም በኢትዮጵያ ፖለቲካ ውስጥ በንቃት ከሚሳተፉ አንዳንድ የፖለቲካ አመራሮች ድማ የቅርብ ትውውቅ እንዳሎ፣ ጓደኝነት እንዳሎ ታውቃለሁና አቶ ሽመልስ በንግግራቸው ላይ የፖለቲካ ሸፍጥ፣ ተንኮል ሳቸው የገለጹባቸውን አይነት አካሄድ የሚከተል እንደ ቁማር ብለውታል። እንዲያውም እሳቸው እና የፖለቲካ ባህሪ እንደዛ ነው የግድ ፖለቲካ መሆን ያለበት። ከልምዶ አንጻር እንዴት ነው ፖለቲካ መነሻው፣ ዋናው ምሰሶው መሆን ያለበት መርህ ነው፣ ፕሪንሲፕል ነው፣ ቫሊው ነው ወይም እሴቶች ናቸው። ነገር ግን የፖለቲካ ስልጣን አካባቢ ስልጣን ለእኔ ለዚህ ለዛ በሚል ሸፍጥ መኖሩ እንደ ኢትዮጵያ በሽግግር ላይ ባሉ ሀገሮች ብቻ ሳይሆን በሰለጠኑ ሀገሮችም አሉ። እንደው አንድ ምሳሌ ለመጥቀስ ለምትም በአሜሪካ ውስጥ የትረምፕ ፕሬዚደንሲ የጥቁር አሜሪካዊው በሶስተኛ ፓርቲነት ለማወዳደር ጥቁሮች ለባይደን የሚሰጡትን ድምፅ ለመቀነስ ካኔ ዌስት የሚባለው ሰውዬ ማለት ነው። ካኔ ዌስትን የትረምፕ ሰዎች የትረምፕ ጠበቆች በትረምፕ ገንዘብ እያስመዘገቡ ነው። ሶ ቁማር ሸፍጥ ከአገር ከመገንባት አንጻር ሳይሆን ስልጣን ርብርቦች ላይ ሚና ሊኖረው ይችላል። ሁለቱ ግን የተለየ ነው። የአቶ ሽመልስ ንግግር አይ ቲንክ አጽንኦት ሰጥተን መናገር ያለብን በተለይ ሰሞኑን ኢትዮጵያ ውስጥ ደቡብ ምስራቅ ኢትዮጵያ በተደረገው ሃይማኖትና ዘር ተኮር በሆነ ጭፍጨፋ ያቶ መለስ ንግግር በዛ አውድ በሚታይበት ጊዜ ዶክተር አብይ መደመር የሚለውን የሚጣረስ ብቻ ሳይሆን በአንድ በኩል የእሳቸውን ትርክት የሚሰሙ መንጫቸውን ሊስሉ የሚችሉበት በሌላ በኩል ደግሞ ከሌላ አካባቢ የመጡና ሌላ ሃይማኖት ያላቸው ሰዎች ለሕይወታቸው ዋስትና አጥተው በሰቀቆት የሚኖሩበት ሁኔታ ይፈጥራል። ስለዚህ ቁማሩ ስልጣን አካባቢ የሰውን ሕይወት የአገርን አንድነት በማይነካ መልኩ ቢሆን ሌላም ሀገር አለ ብለን ልናልፎ እንችላለን። የእሳቸው ግን የፖለቲካ ቁማር ሳይሆን የሀገር ግንባታና የህዝብ ደህንነት ቁማር ነው። ስለዚህ ተቀባይነት ሊኖረው አይችልም። ይህ አቋም የብልጽግና አቋም ነው ብለው ያምናሉ። አንዳንድ ሰዎች አቶ ሽመልስ በብልጽግና ፓርቲ ውስጥ ካላቸው ቦታና ካላቸውም የመንግስት ኃላፊነት አንጻር ለከፍተኛ የብልጽግና ፓርቲ አመራር አባላትም ካላቸው ቅርበትና ወዳጅነት አንጻር ፓርቲው አቋምም ሊሆን ይችላል የሚል ጥርጣሬ ያነሳሉ። ሌሎች ደግሞ ያው በግላቸው የተሰጠ አስተያየት ነው ብለው ያነሳሉ። እርስ ምን ይመስሎታል? ለእኔ የብልጽግና ይሁን አይሆን የሚለው ብዙም አስፈላጊ አይደለም። አቶ ሽመልስ የብልጽግና ከፍተኛ አመራር እና የኦሮሚያ ክልል አስተዳዳሪ ወይም ገዢ ስለሆኑ ያደረጉት ንግግር ተጽዕኖ የግል ብቻ ተደርጎ ሊታይ አይችልም። ቢያንስ ቢያንስ በጽሑፉ ላይ እንደገለጽኩት ይሄ ትርክት አቶ ሽመልስ የተናገሯቸው ደባዎችና ቁማሮች የብልጽግና እንዳልሆኑ እኔ እና ሌሎች ገስ የምናደርገው ሳይሆን እነሱ ራሳቸው አቶ ሽመልስም የብልጽግና ድርጅትም እንደ ድርጅት ወጥተው እነዚህ የእኛ አቋም አይደሉም። በነገራችን ላይ እነዚህ አቋሞች በወያኔ ጊዜ የተተከሉ ያበቡ ፍሬዎች ናቸው። አሁን ሽግግሩን እናደርጋለን የምንለው እነዚህን አይነት ትርክቶች ቀብርን፣ አዳዲስ ትርክቶች የምናወጣ መሆኑን ለማሳየት ከተፈለገ ብልጽግና ይሄንን ዝም ብሎ ሊያልፈው አይችልም። አቶ ሽመልስም ዝም ብሎ የአፈ ለምታ ነው ወይም ቁማር ነው ወይም ጊዜው አልፎበታል ሊል አይችልም። እነዚህ ነገሮች እድል ይፈጥራሉ። ይሄ አሁን የአቶ ሽመልስ ንግግር አዲስ ትርክትና አንድነትን ያማከለ ከትናንት ይልቅ ነገን ተስፋ የሚያሰንቅ አዲስ አይነት ትርክትን ለመሰነቅ እድል ይፈጥራል። ስለዚህ በእኔ ግምት የብልጽግና ሆነ አልሆነ ብልጽግና ዝም ብሎ ሊያልፎ የሚገባ ነገር አይደለም። የብልጽግና ቁማር፣ የብልጽግና ትርክትና የብልጽግና የወደፊት ዓላማ አለመሆኑን በማያሻማ እንኳን መናገር አለባቸው። ያ ካልሆነ አንደኛ በብልጽግና ውስጥ ጥርጣሬ እንዲዳብር በወያኔ ጊዜ የነበረው አይነት የዘር ጥርጣሬ እያደገ እንዲሄድ ያደርገዋል። ሁለተኛ ለቲፒኤልኤፍ አይነት እና ሌሎች ጽንፈኛ ኃይሎች በር ይከፍታል ብልጽግናን ለመከፋፈል በዚህ ምክንያት ስጋድ የሚሰማቸውን ሰዎች ወደ ነውጡ ሀይል ለማዛወር ይረዳል። በሶስተኛ ደረጃ ደግሞ ዶክተር አብይ ስልጣን ከመጣ በኋላ የዶክተር አብይን የለውጥ አካሄድ ከፅንፈኛ የኦሮሞ ብሔርተኞች ጋር ሊያያይዙ የሚሞክሩ ሰዎችን፣ ድርጅቶችን ያጎለበታል። ስለዚህ ትክክለኛ የሚሆነው ከፖለቲካም፣ ከሞራልም፣ ከራእይም አንጻር ብልጽግና ራሱን ከዚህ እንደሌለበትና የተሻለ ትርክት ወይም አቋም ወይም ራዕይ እንዳለው ማሳየት አለ ያንን አቋሙን ከማሳየት ውጭ እርሶም፣ በጽሁፎ ላይ የጠቀሱት ደግሞ አለ ለምሳሌ በአቶ ሽመልስስ ይሄ ጉዳይ በኃላፊነት ሊያስጠይቃቸው የሚገባ ጉዳይ ነው ወይ? እርሶ እንዲያውም አዎ ይገባል፣ በይቅርታ መጠየቅ ይኖርባቸዋል ብለው ነው ያነሱት። ይሄ ደግሞ በይቅርታ ብቻ መታለፍ ያለበት ጉዳይ አይደለም የሚልም አስተያየት እዛው በእሱ ጽሁፍ ላይ ተሰጥቶ አይቻለሁ ምን ይላሉ እዚህ ላይ ወል እኔ ቅድም እንዳልኩት ብዙ ቦምቦች የተተከሉበት ሀገር ብዙ ስልጣን ላይ ያሉ ሰዎች የተገነቡበት ስብዕናና ራዕይ እየተበላሸ መሆኑን አውቃለሁ በአንጻሩም አሁን ያለው ኢትዮጵያ ውስጥ ያለው ለውጥ ገና በእግሩ መሄድ ያልጀመረና በብዙ ጠላቶች የተወጠረ ስለሆነ በተቻለ መጠን በትናንሽ ወይንም ይሄ ትንሽ ነገር ነው ማለት አልፈልግም። ግን በተቻለ መጠን በሁሉ ነገር ላይ ከየከረረ ጥር መደረጉ ተገቢ አይመስለኝም። አቶ ሽመልስ ይቅርታ ቢያደርጉ ብልጽግና ወጥቶ ይሄ ነገር ስህተት መሆኑን በማያሻማ ወደፊት የሚሄድበት ራዕይ ከዚህ የተሻለ መሆኑን ማሳየት አለበት። መንግስት ውስጥ ያሉ ብልጽግና ውስጥ ያሉ ከኦሮሞም፣ ከአማራም፣ ከሶማሌም ከሌሎቹም ያሉ ሰዎች የአቶ ሽመለስን ስህተት የአምናሉ ብዬ አስባለሁ። ይቅርታ ባለፈ ግን የበለጠ ለሚያውቁት ሰዎች ቤነፊት ዘዳውት ትሰጣለሁ። እንግዲህ ይህ ጥርጣሬ ተለይቶት በማያውቀው የኢትዮጵያ ፖለቲካ ባህል ላይ በተለይም ደግሞ አሁን ይበልጥ ከብሔር ፖለቲካ ጋር ሁሉም ነገር እየተያያዘ በሚታይበት ጊዜ የፖለቲካ ባህላችን ላይ የመተማመኑ ላይ የሚፈጥረው ተጽዕኖ ምንድን ነው? ይላሉ አንዱ ትልቁ ችግሩ የፖለቲካ ባህላችን ነው። ይህንን ባህል ደግሞ ልንቀይር የምንችለው ባህሉን የምንጫወተው ሰዎች ስንቀየር ነው፣ ከሎሌነት ወደ ዜግነት ስንሰገር ነው። ወደ ዜግነት የምናደርገው ሽግግር ደግሞ ጊዜ የሚፈጅ ብዙ ውጣ ውረድ የሚኖረው፣ አንዳንዶች የሚወድቁ፣ ሌሎች የሚነሱበት ቦታ ነው። እንደዚህ አይነት ነገሮች በሚመጡበት ጊዜ ግለሰቡ ላይ ከማተኮር ባህሉ ላይ ማተኮር ያስፈልጋል። እንደገና ግልጽ መሆን የምፈልገው አቶ ሽመልስ ያሉት በማያሻማ እኮ አሁን ምንም ጥያቄ በሌለው መልክ ትክክል አይደሉም። መጥፎ ንግግር ነው የተናገሩት። ይሁንና ባህላችን እንንቀይር በምንልበት ጊዜ እንደዚህ አይነት ነገሮች ሲመጡ ወደፊት የሚኖረን የፖለቲካ ባህል ይሄን አጋጣሚ ተቀይረን እንዴት እንለውጣለን? እኔ ከራሴ ጀምሬ ራሴን እንዴት እለውጣለሁ? ባይተሰቤን፣ ያለሁበትን ሲቪል ሶሳይቲ ወይንም ማህበረሰብ እንዴት እለውጣለሁ? የሚሉት መግባት አለበት ሰው። አንዱ ነገር የኢትዮጵያ ፖለቲካ የሚያጠጋው ምንድን ነው? በየቀኑ በሚነሱ መጥፎ ድርጊቶች ላይ የበለጠ ትኩረት እናደርጋለን። መዋቅራዊ ባህላዊ ቀጣይነት ያላቸውና መሰረታዊ የሆኑ ለውጦች ላይ ከማተኮር ይልቅ በየቀኑ ቅድም እንዳልኩት የሚፈነዱ ቦምቦች ላይ እናብዛለን። ስለዚህ ተስፋ የማደርገው ብልጽግና፣ የኢትዮጵያ ኦፖዚሽን ውስጥም ያሉ አቶ ሽመልስም ይሄን አጋጣሚ ለፖለቲካ ባህላችን ለፖለቲካ ራዕያችን መቀየሪያ ጥሩ ዕድል መሆኑን አወስደው ከሰውየው ስህተት ባለፈ ቢመካከሩበት፣ ቢነጋገሩበት፣ ቢወያዩበት ጥሩ እድል ነው ብዬ ደብታሉ። አመሰግናለሁኝ። አቶ ግዛው አመሰግናለሁ።